spool 15ኛው በአውሮፓ የኢትዮጵያውያን ስፖርትና ባህል ፌስቲቫል ከረቡ ሐምሌ 19 ቀን 2009 ዓ.ም አንስቶ እስከ ቅዳሜ ድረስ በጣሊያ መዲና ሮም ተከናውኗል። በዝግጅቱ የህፃናት የታዳጊዎችና የአዋቂዎች እግር ኳስ በአጠቃላይ ከ50 በላይ ቡድኖች እንደተሳተፉ ፌዴሬሽኑ ገልጧል። በአንደኛ ዲቪዚዮን የእግር ኳስ ግጥሚያ እንደ አምናው ሁሉ ዘንድሮም ዋንጫውን የወሰደው የኢትዮ ኖርዌይ ቡድን ነው። ከእግር ኳስ ግጥሚያ እስከ ምሽት ዳንኪራ ከባህላዊ ምግቦችና አልባሳት እስከ ሺሻና ጫት ንግድ በቦታው ተገኝተን የታዘብነው ነው። አብራችን ቆዩ። ባለፈው ዓመት ተመሳሳይ ፌስቲቫል ከተከናወነበት የዴንሃጉ ስታዲየም አነስ ባለ ስታዲየም ውስጥ ነበር የዘንድሮ ፌስቲቫል የተከናወነው። በስፍራው ከተገኘንበት ከአርብ ከሰዓት ጀምሮ ፌስቲቫሉ እስከ ተጠናቀቀበት ጊዜ ድረስ ስታዲየም ውስጥ በርካታ ታዳሚያን ተገኝቷል። በየቀኑ ከ2000 በላይ ሰው በስታዲየሙ መታደሙን ፌዴሬሽኑ ገልጧል። ከታዳሚያኑ መካከል በተርታ ከተዘረጉ ዳሶች ካንደኛው አጠገብ ሁለት ወጣቶች አረፍ ብለው እየተመገቡ ነው። ማለበል ስማቸው እኔ ቢኒያም ባላለው። እኔ ማስረሻ ከሮማ እኔ ከለንደን ጓደኛ ሞች ናችሁ የቆየን ጓደኛ ሞች ስለዚህ አንተ ከለንደን አንተ ደግሞ ከሮም አዎ ከሮም እዚህ ተገናኛችሁ አዎ በየአመቱ እንገናኛለን በተለያየ ቦታ ያው ቱር እናደርጋለን በየአመቱ የስፖርቱ ምክንያት በማድረግ አጠቃላይ ዝግጅቱ እንዴት አያችሁት? በጣም ያምራል። በጣም አስደሳች ጊዜ ነበረ። አዎ በጣም አሪፍ ነበረ፣ ከጠበቅነው በላይ በጣም ደስ ሲል ነበረ። ምናልባት ሰምታችሁት እንደሆነ አላውቅም፣ የመጓተት አይነት ነገር የተወሰነው ቡድን ፌዴሬሽኑ በሌላ አካል ተጠለፈ ይላል። ለምሳሌ ከጀርመን የቀሩ ቡድኖች አሉ እንደዚህ። ግማሹ ደግሞ የገንዘብ ጉዳይ ምናምን አለ። እንዲህ አይነት ነገሮች እናንተ ታውቃላችሁ እንደ ተሳታፊ፣ ወይንስ መታችሁ ተዝናንታችሁ መሄድ ብቻ ነው? ያው ተዝናንቶም መሄድ አለ። ያው ይሄ ነገርም ያው በየጊዜው የተለያየ ነገር ይባላል እርግጠኛ የሆነው ኢንፎርሜሽን የለንም ግን ያው አለ በእርግጠኝነት እንደዚህ እንደዚህ አይነት ችግሮች አሉ ይባላል ዲፕሊ አንተን አላልንበትም ለመዝናናት ለመደሰት እንደመጣ ሰው እርስ በርስ ለመገናኘት እንዲህ አይነት ነገሮች ተጽዕኖ ይፈጥርባቸዋል ወይስ ምንም ያስተላችሁት ነገር የለም በጣም እዚህ ጋር የምንመጣው ሁላችንም ተሰባስመን ሁሉም በአንድ ላይ መጥቶ ሁሉም በአንድ ላይ ተዝናንቶ መልካም ኢትዮጵያዊነትን አሳልፈን በመልካም ሁኔታ መለያየት ነው የምንፈልገው ሁሉም ሰው የተለየ አላማ የለውም የምንመጣው ለመገናኘት ለማድረግ፣ ለመጫዋወት፣ ለመዝናናት እስከሆነ ድረስ ሁሉም ቢመጣና በአንድ ፍቅር በአንድነት ሁነን ያው አንድነታችን የምንገልጽበት ሰዓት ስለሆነ ያ ቢሆን እኛ ደስ ይለናል። አዎ፣ ከሱ የተለየ ምንም ማስተያየት የለኝም። ሁሉም ሰው የሚመጣው ኢንጆይ ለማድረግ ነው። ሁሉም አንድ የሆነ አላማ ይዞ ነው የሚመጣው፣ ይመስለኛል። ሜዳው ውስጥ እግር ኳስ ጨዋታ እየተካሄደ ከመግቢያ አንስቶ ግራና ቀኝ በተጣሉ ዳሶች ውስጥ የባህላዊ ምግቦችና መጠጦች እንዲሁም አልባሳት ሲሸጡ ነበር። ከዳሶቹ ጀርባ ደግሞ ሺሻ የሚያጨሱና ጫት የሚቅሙ ወጣቶች ተኮልኩሎ ይታያሉ። እነሱን አልፌ ምግብና አልባሳት ወደሚሸጡበት ዳሶች አቀናው ሮም ውስጥ ለበርካታ ዓመታት የኖሩ ጠየም ያሉ እናት ከፊት ለፊቴ ይታዩኛል ፈገግታና ተጫዋችነታቸው ይበልጥ ሳበኝ ማን ልበል ስሞት ወይዘሮ አስናቀች ስዩም ወይዘሮ አስናቀች ስዩም የት ነው የሚኖሩት መጀመሪያ ሮም ጣሊያ አጠራሩ እንደረዘም አደረጉት እንደራሳቸው እንደጣሊያኖቹ ነው ያወሩ እንዴ ታዲያ የኖርኩበት 16 አመት 16 ሮም ታዲያ ኮሜስታ ቤኒሲሞ እሷን ብቻ ነው የማውቀው ቤኒሲሞ እንዴት ነው ዛሬ? መዝጊያው ዝግጅቱ እንዴት ነው? ጥሩ ተጠናቀቀ። በጣም ደስ ይላል። የኢትዮጵያ ሕዝብ ስርዓት ያለው ነው። ጫጫታ የለ ውካታ የለ መደሰት ብቻ። እንደምንመለከተው ምድጃው በቃ ብዙ እንደ አስተናገረ ነው የሚያሳየኝ። አንዱ ለሶስት አራት አምስት ስድስት ሰባት ስም ብዙ ነው። ምን ጊዜም ከማስተናገድ ወደኋላ ብለን አናውቅም። አገራችንም በሰፊው ገበታ በመንገድ የሚያልፈውን እባክ ግባ እየተባለ ስለሆነ ወገኖቻችንን ማስተናገድ አልደከመንም። 24 ሰዓት ቆመን እየሰራን ነው እኮ። ጥሩ ሄዷል። አሪፍ ነበር በጣም በጣም። እንግዶቹም ጨዋዎች ናቸው፣ እኛም ጨዋዎች ነን። ጨዋነት የኢትዮጵያ ልዩ ምልክት ነው። እርስዎ አሎት ሌላ ምግብ ቤት ወይንስ እንደዚህ በአመት አንድ ጊዜ ብቻ ነው የሚያቀርቡት? እኔ የወንድሜ ጓደኛ ምግብ ቤት ነው እንጂ ኢትዮጵያ ምግብ ቤት ነበረኝ እዚህ ግን ሰርቻ አላቅም። ለምን ጣሊያን በጣም በጣም በጣም በላተኛ ስለሆነ እኔ አሁን አርጅቻለሁ። ለእነሱ ማብሰል አልችልም። በላተኛ በእንጀራ ቢገለጥ ስንት ማለት ነው ስማ ጠረጴዛ አረጅም ነው የሚለው እኮ ሲበላ ነው የሚያድረው፣ ሲበላ ነው የሚውለው። በጣም ነው የሚበላው። እኛ እንበላለን ይባላል፣ ግን መጠን አለው የኛ ለመግለጽ ያህል። እዚህ የነበረው ምግብ ምን ነበረ? የአበሻ ምግብ ነው ወይስ የፈረንጅ በሻ? ምን ሆነን የአበሻ ለአበሻ ለተና፣ ሁለቱም የጣልያኑም፣ የአውሮፓውን ምግብ አለ፣ ግን በይበልጥ ባህላችንን ባህላችንን ለዓለም ሕዝብ ማስተዋወቅ አለብን። በጣም አመሰግናለሁ። እግዜር ይስጥልኝ። አረንጓዴ፣ ቢጫ፣ ቀይ የአፍሪካ ካርታ ይታየኛል። ጆሮት ላይ ሚበዛው የኛ ነው። በጣም ደስ ብሎ ነው ያደረኩት። የአገሬ ልጆች በሙሉ በማግኘት በጣም ደስተኛ ነኝ። በየአመቱ ይመጣሉ ማለት ነው። እዚህ እዚሁ ሲዘጋጅ በስተቀር ሆን ብዬ ሄጄ አላቅም። ከዚህ ከተማ ከዚህ ከተማ ሌላ ከተማ ሄጄ አክብሬው አላቅም። በዓል ግን በዚህ ከተማ ሲካሄድ ዛሬ ሁለተኛ ጊዜ ተገኝቻለሁ። በጣም ደስተኛ ነኝ። ሲነጻጸር እንዴት ነው? የዛሬ አምስት ዓመትና አሁን እዚሁ ቦታ መሰለኝ። አዎ ጥቂት ሰው ያነሰ ይመስለኛል። ግን በዓሉ ቆንጆ ነበር፣ ትንሽ አንሷል። ስቴዲየሙም አነስ ይላል። አሁን ከዴና ጉሳ አስተያየው የኛው ትንሽ ነው። ሰው ካነሰ የገቢ ውስጥ ነገር እንዴት ነው? እናንተ ጋር ማነጻጸር አንችልም። ምክንያቱም ባለፈው የነበረውን ገቢ ስለማና ማነጻጸር አንችልም። ግን እግዚአብሔር ይመስገን የመጣውም ህዝብ በደንብ ተስተናግዷል። እኛም ያቀረብነው ጥሩ ሄዷል፣ ጥሩ ተሸጠ። ምንም የቀረፈ፣ የተበላሸ፣ የጎደለ ነገር የለም። ህዝቡም ደግሞ አልተራበም፣ አልተጠማም። ጥሩ ተስተንግዷል ብዬ ነው የማስበው። እግዚአብሔር ይስጥልኝ። ለሁለታችሁ ጌታ፣ አሜን። ተባረ ተባረ ተባረ አምስተኛው በአውሮፓ የኢትዮጵያውያን ስፖርትና ባህል ፌስቲቫል ላይ በአንደኛና ሁለተኛ ዲቪዚዮን 31 የእግር ኳስ ቡድኖች ተካፋይ እንደሆኑ ተገልጧል። ከአንደኛ ዲቪዚዮን ኢትዮ ኖርዌይ ከአዲስ አበባ ወደ ሮም በተቀባጅነት የተገኘው የኢትዮ አበበ ቢቂላ ቡድንን ሁለት ለ0 አሸንፎ ዋንጫውን ዳግም ወስዷል። የዘንድሮ ዋንጫ የተሰየመው በጀግናው አበበ ቢቂላ ስም ነው። በሜዳው ኢትዮ ኖርዌይ ፈዘዝ ያለ ሰማያዊ መለያና ገንባ አለ፤ እንዲሁም ደማቅ ሰማያዊ ቁምጣ ለብሶ ታይቷል። ኢትዮ አበበ ቢቂላ በበኩሉ ከላይ ቀይ መለያ ሲያደርግ ቢጫ ቁምጣ ከቀይ ገንባሌ ጋር አክሎበታል። የኢትዮ አበበ ቢቂላ ተጫዋቾች ወደ ሜዳ የገቡት መለያቸው ላይ ከጀርባ የኢትዮጵያ አየር መንገድ፣ እንዲሁም ከፊት የዳሸን ባንክ ምስሎችን አድርገው ነበር። በፌስቲቫሉ በህፃናትና በታዳጊ ዘርፍ እያንዳንዳቸው አስር ቡድኖች ተካፋይ ነበሩ። የዘንድሮ አሸናፊ የሆነው የኢትዮ ዙሪክ ቡድን ሲሆን ኢትዮ ሆላንድን የረታው ሁለት ለዜሮ ነው። ለአራት ተከታታይ ቀናት የዘለቀው የባህልና የስፖርት ፌስቲቫል የተጠናቀቀው በሙዚቃ ድግስ ነበር። ወበቅ በተቀላቀለበት የሮም ምሽት የሙዚቃ ድግሱ የተከናወነው ከቤት ውጭ ገላጣ በሆነ ስፍራ ነበር። የዘንድሮ የአዋቂዎች እግር ኳስ ዋንጫ አሸናፊ የሆነው የኢትዮ ኖርዌይ ቡድን አሰልጣኝ አሳዬ ጥላሁንን እዛው የሙዚቃ ድግስ የተከናወነበት ቦታ ላይ አግንቼ አነጋግሬዋለሁ። ደስታውን እንዲህ ይገልጣል። ደስታው በጣም ደስ ይላል። እግዚአብሔር ይመስገን። ያው ያው ካለው ሁኔታ ከቲማችንም ጥንካሬ አንጻር ያው የጠበቁት ነበር፣ ያው ተሳክቷል። ልጆቹም ለብዙ ጊዜ የደከሙበት ነው። ላለፉት አራት ዓመታት ነው ፋይናል የተጫወት ነው። ሁለቱ አልተሳካልንም ነበር፣ ያው ሁለቱ ተሳክቷል። እና ያው ሁሌም ያው እንዲህ አይነት ነገር የስራ ውጤት ነውና፣ ያው በስራችን፣ በልፋታችን፣ በድካማችን የተገኘ ነው። አሰልጣኝ አሳዬ ኖርዌይ ውስጥ የተማረው ስፖርት ሲሆን ከ21 ዓመት በታች ተጫዋቾች የሚገኙበት ቡድን ይዞም በማሰልጠን ላይ ይገኛል። በስፖርቱ ዘርፍ ከሚያደርገው የማማከር ስራ በተጨማሪ ኢትዮ ኖርዌይ ቡድንንም በማሰልጠን ላለፉት አራት ዓመታት ለፍጻሜ አድርሷል። በፌስቲቫሉ ማሳረጊያ ምሽት አርቲስት ፀሐይ ዮሐንስ እንዲሁም ላፎንቴኖች ማለትም ታደለ ሮባና ብርሃኑ ተዘራ ሥራዎቻቸውን ለታዳሚዎች አቅርበዋል። አርብ ዕለት አርቲስት ሸዋንዳኝ ሀይሉና ልጅ ሚካኤል ታዳሚያኑን በሙዚቃ አዝናንተዋል። የቅዳሜው የሙዚቃ ድግስ ከሌሊቱ ሰባት ሰዓት ጀምሮ የተጠናቀቀው እሁድ ማለዳ ላይ ነበር። በዚህም የዘንድሮ በአውሮፓ የኢትዮጵያውያን ስፖርትና ባህል ፌስቲቫል ፍጻሜ አግኝቷል። ሌሎች አጠር ያሉ የስፖርት ዘገባዎች እንሸጋገር። በሴቶች የአውሮፓ እግር ኳስ ቻምፒዮና እንግሊዝ ከ42 ዓመታት ወዲህ ፈረንሳይን አሸንፋ ወደ ግማሽ ፍጻሜው አልፋለች። ትናንት እንደ እንግሊዝ ሁሉ አውስትሪያም ስፔንን በተመሳሳይ አንድ ለዜሮ አሸንፋ ወደ ግማሽ ፍጻሜው ተሻግራለች። ከትናንት በስቲያ ስዊድንን ሁለት ለዜሮ ድል የነሳው የኔዘርላንድ ቡድን ከእንግሊዝ ጋር ይጋጠማል። ለሰባተኛ ጊዜ በተከታታይ ዋንጫውን ለማንሳት አልሞ የነበረው የጀርመን ቡድን ግን በዴንማርክ ሁለት ለአንድ ተረቷል። የእንግሊዝ ፕሪምየር ሊግ አርብ ነሐሴ አምስት በአርሰናል ና ላይስተር ሲቲ ግጥሚያ ይጀምራል። እግር ኳሱ ዓለም እጅግ ዝነኛ ተጫዋቹ ክርስቲያኖ ሮናልዶ ላለፉት ሶስት ዓመታት ከ14 ሚሊዮን ዩሮ በላይ የግብር ሂሳብ አሽሽተሃል በሚል ዛሬ ስፔን ውስጥ በሚገኝ ፍርድ ቤት ቀርቧል። የሪያል ማድሪዱ ኮከብ ግን ሕሊናዬ ንጹህ ነው ሲል የቀረበበትን ክስ አስተባብሏል። ቡዳፔስት ውስጥ በተከናወነው የፎርሙላ 1 የመኪና ሽቅድምድም ጀርመናዊው ሰባስቲያን ፌትል ዳግም ድል ቀንቶታል። የብሪታንያ ተፎካካሪው ሌዊስ ሃሚልተን ከኪሚ ራይከነን እና ከቫልተሪ ቦታስ ኋላ በአራተኛነት አጠናቋል። ሌዊስ ሀሚልተን በአጠቃላይ ነጥብ ግን ከሰባስቲያን ፌትል የሚበለጠው በ14 ነጥብ ብቻ ነው። ሰባስቲያን ፌትል እስካሁን 202 ነጥቦችን ሰብስቦ እየመራ ይገኛል። አድማጮች፣ የስፖርት ጥንቅራችን በዚሁ ይደመደማል። አስተያየትና ጥቆማችሁ። አይለን ማንተጋፍቶ ስለሽነኝ። መልካም ጊዜ። ጤና ይስጥልኝ።